ከኤስቢኤስ አማርኛ ጋር ነው። ተጨማሪ ታሪኮችን ከኤስቢኤስ ዶት ኮም ዶት ኤዩ ስላሽ አምሃሪክ ያገኙ። ዜናዎቹን እናሰማለን። ርዕሰ ዜናዎቹን እነሆም በኩዊንስላንድ ሰሜን ምዕራብ አዲስ ሳይክሎን ሊመጣ እንደሚችል ተነገረ። በጀርመን የናዚ ፓርቲ ደጋፊዎችን በመቃወም በሺዎች ለሰልፍ ወጡ። የአውስትራሊያዊው የአሌክስ ደሚኖር የአውስትራሊያን ኦፕን ህልሙ በሽንፈት ተቋጨ። የሚሉት ዋና ዋና ዜናዎቻችን ናቸው። ዜና በዝርዝር ከቀኑ ዜና ጋር ማርታ ጸጋው ነኝ። በቅርቡ በሳይክሎን ጃስፔር ስትመት ሞታ የነበረችው የኩንስላንድ ከተማ በቅርቡ ተመሳሳይ በሆነ አውሎ ነፋስን በቀላቀለ ዝናብ እንደሚመቱ የሜትሮሎጂ ቢሮ አስታወቀ። የኩንስላንድ ባለስልጣናት ለከፋ የአየር ንብረትም እየተዘጋጁ መሆናቸውን የገለጸ ሲሆን በሰኞና ማክሰኞ ቀናት የከተማዋ ሰሜን ምዕራብ አካባቢዎች ክፉኛ ሊጠቁ እንደሚችሉ አስታውቀዋል። ስቲቨን ሀድሌ ከሜትሮሎጂ ቢሮ እንዳስታወቁት በተለይ There is some risk uh, that we could see uh, tropical cyclone activity moving onto the north tropical coast during the week. በአብዛኛው የሚጠበቀው በሳምንቱ አጋማሽ የሀሩራማው ሳይክሎን ከኬንስ ወደ መካይ እንደሚያቋርጥ ነው። ይህ ኬንስ አካባቢ አደጋ መጋለጡን ያሳየናል። ይሁንና የሰሜኑ አካባቢ ከደቡቡ ጋር ሲነጻጸር፣ አደጋው አነስተኛ ነው ሊባል ይችላል። ይበንዲ እንዳለ በ ኩንስላንድ የሚገኙ ትምህርት ቤቶች ከዛሬ ጀምረው የሚከፈቱ ሲሆን አሽከርካሪዎች ተማሪዎችን በማድረሻና መመለሻ ሰዓት ላይ የተለያየ ጥንቃቄን እንዲወስዱ ማስጠንቀቂያ ወጥቷል። የኩንስላንድ ፖሊስም አሽከርካሪዎች በተለይ በካምፓሶች መካከል ሲያሽከረክሩ በሰዓት ከ40 ኪሎ ሜትር በላይ እንዳያልፉ አስጠንቅቀዋል። ወላጆችና ተንከባካቢዎችም በትምህርት ቤቶች አካባቢ ደርበው እንዳያቆሙና የልጆቻቸውንም እንቅስቃሴ በንቃት እንዲከታተሉ ማሳሰቢያ ወጥቷል። የክልሉ የፖሊስና የእርማታ አገልግሎት ሚኒስትር ማርክ ሬገን እንዳሉት ተማሪዎች ወደ ትምህርት ቤት ሲመለሱ ደህንነታቸው እንዲጠበቅ አስፈላጊ የሆኑ እርምጃዎች ሁሉ እንደሚወሰዱም አሳስበዋል። የቆዳ ካንሰርን ለማከም የሚያገለግለው መድኃኒት ለሕሙማኑ በቀላሉ ዋጋ እንዲቀርብ በፋርማሴቲካል ቤነፊት ስኪም ወይም ፒቢኤስ መካተቱን የጤና ሚኒስትሩ ማርክ በትለር አስታወቁ። ይህ መድኃኒት ከፌብሩዋሪ 1 ጀምሮ ቁጥራቸው 940 ለሚደርሱና የቆዳ ካንሰር ሕሙማን ተደራሽ ይሆናል ብለዋል። መድኃኒቱ በመንግስት ድጎማ ከመደረጉ በፊትም ለአንድ ጊዜ ሕክምና እስከ 315ሺ የአውስትራሊያ ዶላር ያስወጣል። የጤና ሚኒስትሩ ማርክ በትለር አያይዘውም ሲናገሩ ይህ መድኃኒት በጣም የተሻሻለና ከዚህ ቀደምም የቆዳ ካንሰርን ለማከም ከሚውሉ መድኃኒቶች በላይ የማዳን አቅም እንዳለው ነው የተናገሩት። ይህ ከፍተኛ ለውጥን የሚያመጣውና የሰውነት መከላከል አቅምን የሚጨምረው መድኃኒት ካንሰሩ በቀዶ ሕክምና ለማይወጣላቸው እና በሰውነታቸው ለተሰራጨ ህሙማን የሚውል ነው። በሺዎች ለሚቆጠሩ አውስትራሊያውያንም አዲስ ተስፋን የሚሰጥ ነው ብለዋል። ምንም እንኳን በካንሰር ሕክምና ላይ መሻሻሎች ቢታዩም በአውስትራሊያ የቆዳ ካንሰር ገዳይ ከሚባሉት ህመሞች መካከል አንዱ የሆነ ሲሆን በአመትም አስራ ሰባት ሺህ ሰዎች እንደሚያዙም ተነግሯል። ስሌቱ ሲሰራ በየስድስት ሰዓት አንድ ሰው ወይም አንድ አውስትራሊያዊ በካንሰር ሳቢያ ህይወቱ ያልፋል። በጀርመን ከአንድ መቶ ሺህ በላይ ሰልፈኞች በጽንፈኛነቱ የሚታወቀውን የጀርመኑን ኤኤፍፒ ፓርቲ በመቃወም ለሰልፍ መውጣታቸው ተገለጸ። የኒዮናዚ ፓርቲ የሆነውንና ሰፋሪዎችን፣ ጥገኝነት ጠያቂዎችን እንዲሁም ሙሉ ለሙሉ የጀርመን ዘር የላቸው የሚባሉ ዝርያዎችን ሁሉ ከጀርመን እንዲወጡ የሚጠይቀውን ፓርቲ በመቃወም ነው። በጎዳና ያወጡት ተቃዋሚዎቹ ሰልፈኞች በአገሪቱ ዋና ዋና ከተማዎች በፍራንክፈርት፣ ሀኖቨር ና ብራውን ቪቭጃቭ ጎዳናዎች ዲሞክራሲን እንጠብቅ፣ ናዚዎች ይውጡ የሚል መፈክሮችን ይዘው ታይተዋል። የፍራንክፈርት ከንቲባ የሆኑት ፍራንክ ዮሴፍ በተቃውሞ ሰልፉ ላይ የተገኙ ሲሆን ዜጎች ፋሺዝምን ተቃውሞ መውጣታቸው ተናግረዋል። በእስራኤል በሺ የሚቆጠሩ ሰዎች ጠቅላይ ሚኒስትር ቤንጃሚን ኔትንያሆ በጋዛ የሚያካሄዱትን ጦርነት እንዲያቆሙ በመጠየቅ ለተቃውሞ ወጥተዋል። ሰልፉ የተከናወነው በቴልአቪቭ ሲሆን ሰልፈኞቹ ጦርነቱ ወዲያውኑ እንዲቆምና በሐማስ የታገቱ አንድ መቶ ታጋቾች እንዲለቀቁም ጠይቀዋል። አንድ ወንድሟ በጦርነቱ የተገደለባት ወጣት እንደገለጻቸው በመንግስታቸው ጥሩ እንክብካቤ እንዳልተደረገላቸው እንደሚሰማት ነው The government that abandoned us on October 7 continues to abandon us every day since. Those ከደቡብ ከሰሜን የተፈናቀሉ በጥቃቱ የተጎዱ ቤተሰቦች የተገደሉና እስካሁንም የተያዙ ችላ እንደተባልን ይሰማናል ብላለች። ምንም እንኳን ሐማስ 105 ታጋቾችን በ240 ፍልስጤማውያን ለውጥ በኖቬምበር ወር ማብቂያ ላይ የለቀቀ ቢሆንም ከደቡብ እስራኤል ከኦክቶበር ሰባት የታገቱት እስራኤላውያንን ለመልቀቅ የእስራኤል ወታደር ከጋዛ ሰርጥ ሙሉ ለሙሉ መውጣት ይኖርበታል ሲል ቅድመ ሁኔታዎችን አስቀምጠዋል። ይሁንና ኔታንያሁና ፓርቲያቸው ሐማስ መሸነፍ አለበት፣ ወታደራዊ ጥቃት መጠናከር አለበት፣ የተቀረቱም ታጋቾች መለቀቅ አለባቸው በሚለው አቋማቸው ጸንተው ቆይተዋል። በተያያዘ ዜናም በእስራኤል ጥቃት በጋዛ ስርጥ የተገደሉት ፍልስጤማውያን ቁጥር 25105 መድረሱን በሐማስ የሚተዳደረው የጤና ሚኒስቴር አስታወቀ። አያይዞም 62681 ሰዎች የመቁሰል አደጋ እንደደረሰባቸውም ገልጸዋል። የጋዛ የጤና ሚኒስቴር በትላንትናው ዕለት ብቻ 178 ፍልስጤማውያን ሕይወታቸው ማለፉን የገለጸ ሲሆን የእስራኤል የምድርና የአየር ታጣቂዎች ሐማስን ሙሉ ለሙሉ ለማጥፋት ቃል መግባታቸውንም ገልጸዋል። በእስራኤል በኩልም የምድር ውጊያ ከተጀመረ ወዲህ 195 ወታደሮች መገደላቸው የተገለጸ ሲሆን ጦርነቱ በአጠቃላይ ከተጀመረ ወዲህ ግን 531 ወታደሮች መሞታቸው ተገልጸዋል። ወደ አውስትራሊያን ኦፕን የስፖርት ዜና ስናልፍ አውስትራሊያዊው አሌክስ ደሚኖር በራሽያዊው አንድሬ ሩብሌቭ ተሸንፎ ከአውስትራሊያ ኦፕን በአራተኛው ዙር ላይ ወጣ። ግጥሚያው አራት ሰዓት ከአስራ አራት ደቂቃዎች የፈጀና ከፍተኛ ፍልሚያም የተደረገበት ነበረ። ከጨዋታው በኋላም አሌክስ ደሚኖር ለቻናል ዘጠኝ እንደተናገረው racket was taken out of my hand. Got to a stage where, you know, I just could not. ግጥሚያው በአካል ብቃት ምክንያት የተሸነፍኩት አይደለም። ልክ ራኬቱ ከእጄ እንደወጣ ነው የምቆጥረው። የሆነውም እንደዚህ ነው። ሊዛውም አልቻልኩም። እያንዳንዱ እንቅስቃሴ ከሁሉም አቅጣጫ እንደሚወረወር ነው የሚሰማኝ። በተለይ የአስረኛው ዙር ከሁሉም የበለጠ ተስፋ ያስቆረጠኝ ነበር ሲል ተናግረዋል። በዚሁ ወደ ውጭ ምንዛሪ ዜናችን ስናልፍ በትናንትናው ዕለት አንድ የአውስትራሊያ ዶላር 37.00 የኢትዮጵያ ብር፣ አንድ የአሜሪካ ዶላር 56.04 እንዲሁም አንድ አንድ ዩሮ 61.07 ተመንዝሯል። ወደ አየር ትንበያ ስንመለከት በዛሬው ዕለት በአውስትራሊያ ፐርዝ ፀሐያማ 28 አድላይድ አድላይድ ፀሐያማ 32 ሜልበርን ደመናማ 20 ሆባርድ ዝናባማ 16 ካምብራ በከፊል ደመናማ 26 ሁሎንጎክ ዝናባማ ሊሆን ይችላል። ሲድኒ በከፊል ደመናማ 26 ብሪዝበን በከፊል ደመናማ 37 ዲግሪ ሴንቲግሬድ ኬንስ 34፣ እንዲሁም ዳርዊን አውሎ ንፋስ የቀላቀለ ዝናብ ይኖራል 32 ዲግሪ ሴንቲግሬድ። የቀኑ ዜናችን በዚሁ ተጠናቋል። ላይክ ያድርጉ፣ ያጋሩ። አታያዩንስቱ ኤስፔስ አማርኛ በፌስቡክ